እስራኤል በሺዎች የሚቆጠሩ አፍሪካውያን ስደተኞችን የማስወጣት እርምጃዎችን እየወሰደች መሆኗ እየተነገረ ነው። ከኢየሩሳሌም ሮበርት በርገር ያጠናቀረው ዘገባ አለ፣ አዲሱ አበባ ያቀርበዋል። እስራኤል አገሯ ውስጥ ለሚገኙ ጥገኝነት ፈላጊዎች ከአገር መውጫ ትዕዛዝ መስጠት በመጀመሯ ወደ አርባ ሺህ አፍሪካውያን ፍልሰተኞች የወደፊት ተስፋቸው የደበዘዘ መሆኑ እየተስተዋለ ነው። ፍልሰተኞቹ 3500 ዶላር እና ወደ ሩዋንዳ የመመለሻ የአንድ ጊዜ የአውሮፕላን ትኬት እየተሰጣቸው በ60 ቀናት ውስጥ መውጣት እንዳለባቸው አሊያ ግን ለእስር እንደሚዳረጉ ነው የተገለጠው። አብዛኛዎቹ ፍልሰተኞች በጦርነት ከተጎዱት ከኤርትራና ከሱዳን ሲሆኑ ባለፉት አስር ዓመታት በሕገ ወጥ መንገድ እስራኤል የገቡ ናቸው ነው የተባለው። ወደ አፍሪቃ መመለስ ጥሩ አማራጭ አለመሆኑን የሚናገሩት ብዙዎቹ ታዲያ አነስተኛ ጉዳት ወይም አደጋ ያለበትን አማራጭ መውሰድ ይፈልጋሉ። እስራኤል ውስጥ መታሰርን እመርጣለሁ ነው ያለው ከዳርፉር የፈለሰው ቃቲር አብዱላሂ። ሩዋንዳ አገሬ አይደለችም የሚለው ፍልሰተኛ እዚያ የሚጠብቀው ሞት ወይም ድህነት አሊያም ስራፈትነት ፈትነት መሆኑንም ገልጧል። እስራኤል ፍልሰተኞቹን ወደ ሩዋንዳ የምታሳፍረው ኢኮኖሚዋ እያደገ የመጣና ለደህንነታቸውም አስተማማኝ ነው ብላ ስለምታምን መሆኑ ተገልጧል። የሆነ ሆኖ ሩዋንዳ ከእስራኤል የሚባረሩ ፍልሰተኞችን እቀበላለሁ አላልኩም ማለቷ ተሰምቷል። ሱዳናዊው አዳም አህመድ ሰዎችን ገንዘብ እየሰጡ ማባረር ለሞት አሳልፎ የመስጠት ያህል ነው ይላል። ያሳዝናል እስራኤል የአፍሪቃን ህዝብ ወይም ጥገኝነት ፈላጊ አፍሪቃውያንን በገንዘብ እየሸጠች መሆኗ እጅግ ያሳዝናል። የእስራኤል መንግሥት ግን ብዙዎቹ የፖለቲካ ሳይሆን የተሻለ ሕይወት ፍለጋ የሚወጡ የኢኮኖሚ ጥገኝነት ፈላጊዎች ናቸው በማለት የስደተኛውን አስተያየት ይቃወማል። እስራኤል የተመሠረተችው ለአይሁድ ስደተኞች እንጂ ድህነትን ሸሽተው ለሚመጡ አፍሪቃውያን አይደለም ሲሉ ባለሥልጣናቷ ይከራከራሉ። የእስራኤል ተቀዳሚ ግዴታ ለሕዝቧ ነው የሚሉት የአገር ውስጥ ሚኒስትሩ አርየ ዴሪ፣ አፍሪቃውያኑን ፍልሰተኞች ደግሞ ወንጀልና ድህነትን በቴል አቪቭ ጎዳና ላይ ያስፋፉ ይሏቸዋል። አገሪቱ እስራኤልን ማለታቸው ነው የተገነባችው ሆሎኮስትን ሽሽት በተሰደዱ አይሁዶች በመሆኑ አፍሪቃውያን ፍልሰተኞችን ለመርዳት እስራኤል ቀዳሚ ልትሆን ይገባት ነበር ይላሉ እዚያ የሚገኙ የሰብአዊ መብት ተሟጋቾች። ኮሌት አቪታል እስራኤል ውስጥ የሚገኘው ከሆሎኮስት ጭፍጨፋ ያመለጡ ድርጅት ማዕከል ኃላፊ ናቸው። በሁለተኛው የዓለም ጦርነት ወቅት ዓለም ጸጥታን መርጦ እንደነበር አረጋግጠናል ያሉት ኃላፊዋ እስራኤል ግን ዛሬ ችግረኞች ላይ በሯን ልትዘጋ አይገባትም ብለዋል።